ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። አንድ ጊዜ አናቀውም ራሳችንን። ራሳችን የምናገኘው የሆነ ነገር ከተፈጸመ በኋላ ነው። እንዴት ይሄ ሆነ ብለው ይጠይቃሉ ሰዎች። ግን ያ ነገር ከመሆኑ በፊት ይሄ ሰው ራሱን የማንበብ ጠጋ ብሎ ልብ ብሎ የስሜቱን እንቅስቃሴ የልብ መምትን የትንፋሽ አወጣጡን ጭንቅላቱ ላይ የሰነበተውን እሳቤ ልብ ማለት ብቻል ትናንት ከትናንት ወዲያም ምናልባት ከሳምንት ከሁለት ሳምንት በፊት እነዛ ነገሮች ነበሩ። ጥቂት ሳምንታት ያስቆጠረውን የአውሮፓውያን አዲስ ዓመት አስታኮ በቀደመው የራዲዮ መጽሔት በተነሳ አንድ ጥያቄ፣ ለምን ይሆን ለራስ የሚገባ ቃል ለሌሎች ከምንገባውም በላይ ለመሰበር ቀላል ነው መባሉ ስንል በተራችን ለዛሬ ቃል ከገባንለት ወግ የተወሰደ ነው። ኒውሮ ሳይኮሎጂ እና ክሊኒካል ሳይኮሎጂ የተባሉት የስነ ልቦና ሳይንስ ዘርፎች ባለሙያው ዶክተር ሳሙኤል ወልዴ ናቸው የሰማችኋቸው። የምሽቱ ሰፊ ዝግጅት ይመለከተዋል። ናኦሚ ግርማ የ2023 የዩናይት ስቴትስ ኮከብ የሴቶች እግር ኳስ ተጫዋች መባሏን ተንተርሶ የተሰናዳ ቅንብርም ይዘናል። የጥምቀት በዓልን ታሪክ አስመልክቶ የተሰናዳ ቅንብርም አለን። ንጉሴ አክሊሉ የአዲስ አበባ መስኮት ሲከፈት ይዞት ይቀርባል። እሁድ ጥር 12 2016 ዓ ም ጤና ስጥልን። እንደምናመሻችው፣ እንደምንሰነበታችው ክብራትና ክብራን የራዲዮ መጽሔት ተከታታዮች። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂ ይታየነን። እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል? ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን። እንደምናመሻችሁ። አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ኢትዮጵያ የባህር በር ለማግኘት ለሶማሌላንድ ነጻነት እውቅና መስጠቱን እንደምታስብበት ማስታወቋን ተከትሎ የግብፅ ፕሬዝዳንት በሶማሊያ ላይ ምንም አይነት ስጋት እንዲኖር እንደማይፈቅዱ እሁድ ዕለት መናገራቸውን ሮይተርስ ዘግቧል። ፕሬዝዳንት አብደልፈታህ አልሲሲ የሰጡት አስተያየት ከኢትዮጵያ ጋር የሻከረ ግንኙነት ያላት ግብፅ በጉዳዩ ላይ እስካሁን ከሰጠችው አስተያየት እጅግ በጣም ጠንካራው ሲሆን ግብፅ በርካታ አለመረጋጋቶች ባሉበት የአፍሪካ ቀንድ በተፈጠረው አዲስ ውጥረት ውስጥ እጇን ልታስገባ እንደምትችል ያሳየ ነው ተብሏል። ከሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ጋር በመሆን ጋዜጣዊ መግለጫ የሰጡት ሲሲ ግብፅ ማንም ሶማሊያን እንዲያስፈራራም ሆነ ደህንነቷን አደጋ ላይ እንዲጥል አንፈቅድም ብለዋል። ሲሲ አክለው ግብፅን አትፈታተኑ ወይም ወንድሞቿን አታስፈራሩ፣ በተለይ ደግሞ ጣልቃ እንድንገባ ከጠየቁ ሲሉ መናገራቸውን ሮይተርስ አመልክቷል። ወደ ባልባ የሆነችው ኢትዮጵያ ከሶማሌላንድ ጋር የፈጸመችው ስምምነት ኢትዮጵያ ሀያ ኪሎ ሜትር ርዝመት ያለው የባህር ጠረፍ ለሀምሳ ዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በምትኩ ኢትዮጵያ ለሶማሌላንድ የነጻ ሀገር እውቅና ልትሰጣት መስማማቷን አስታውቃለች። ሶማሌላንድን የሀገሯ አካል አርጋ የምትቆጥረው ሶማሊያ ግን ይህን ስምምነት ተቃውማለች። ለኢትዮጵያ የማስተላልፈው መልእክት መሬትን ለመቆጣጠርና ለመያዝ መሞከር ማንም የማይስማማበት ጉዳይ ነው ያሉት አልሲሲ የተሻለው መንገድ በልማት ላይ መተባበር ነበር ብለዋል። በግብፁ መሪ ንግግር ዙሪያ ምላሽ እንዲሰጡ ሮይተርስ የኢትዮጵያ ባለስልጣናትን ቢጠይቅም ወዲያው ምላሽ አልሰጡም። የግብፅ የውጭ ጉዳይ ሚኒስትር ባለፈው ሳምንት ኢትዮጵያ ለቀጠናው አለመረጋጋት ምንጭ ሆናለች ሲሉ የሰጡትን አስተያየት ተከትሎ ግን የኢትዮጵያ የውጭ ጉዳይ ሚኒስትር አስተያየቱ የማይረባ ነው ሲል ምላሽ ሰጥቶ ነበር። በታህሳስ ወር የተካሄደውን አወዛጋቢ ምርጫ አሸንፈው ትላንት ቃለ መሃላ ላይ የፈጸሙት የኮንጎ ፕሬዚዳንት ፊሊክስ ሼኬዲ በሁለተኛው የአምስት ዓመት ስልጣን ዘመናቸው መካከለኛው አፍሪካን አንድ ለማድረግ ና ግጭት በሚካሄድባቸው ምስራቃዊ የሀገሪቱ ክፍል የሚኖሩ ንጹሐንን ህይወት ለመጠበቅ ቃል ገብተዋል። በርካታ የሀገር መሪዎች በተገኙበት ቃለ መሀላቸውን ያካሄዱት የስልሳ መቱ አመቱ ሲሸኬዲ በእኔ ላይ እምነት ጥላችሁ የሰጣችሁኝን የመሪነት ኃላፊነት ተቀብያለሁ። የበለጠ የተዋሃደ ጠንካራና የበለጸገ ኮንጎ እንፈልጋለን ብለዋል። ሲሼኬዲ ለሁለተኛ ጊዜ የተመረጡት ሰባ ከመቶ በላይ የሆነ ድምፅ በማግኘት አሸንፈው መሆኑን የሀገሪቱ ብሔራዊ ምርጫ ኮሚሽን አስታውቋል። ይሁን እንጂ የተቃዋሚ ፓርቲ ጮችና ደጋፊዎቻቸው በርካታ ችግሮች የነበሩበት ምርጫ ተአማኒነት የለውም ሲሉ ጥያቄ አንስተው ነበር። የተቃዋሚ ተፎካካሪዎች ደጋፊዎቻቸው የፕሬዝዳንቱን ቃለ መሀላ ተቃውመው እንዲወጡ ጠይቀው የነበረ ቢሆንም ቅዳሜ ዕለት ግን ምንም አይነት የተቃውሞ ሰልፍ ሳይካሄድ ቀርቷል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። እስራኤል ቅዳሜ ዕለት በሶሪያ ዋና ከተማ ደማስቆ በሚገኝ የኢራን ወታደራዊ ኢላማ ላይ ባደረሰችው ጥቃት ቢያንስ አምስት የታህራን አልቃድ ኃይሎች አምስት አዛዦች መገደላቸው ተገለጸ። ጥቃቱ አንድ የመኖሪያ ህንፃን ሙሉ ለሙሉ ያወደመ ሲሆን ጥቃት የደረሰባቸው ሁሉም ፍርስራሽ ውስጥ ተቀብረዋል። የሶሪያ ቴሌቪዥንም አንድ ክሬን ከፍርስራሹ ስር ያሉትን አስክሬኖች ለማውጣት ሲሞክር አሳይቷል። እስራኤል በይፋ ጥቃቱን ማካሄዷን ባትገልጽም መቀመጫውን በለንደን ያደረገ የሶሪያ ሰብአዊ መብት ተቋም ውስጥ የሚያገለግሉት ራሚ አብዱልራህማን እስራኤል ህንፃውን በሮኬት እንደመታችና እንዳወደመች እንደሚያምኑ ለአረብ ሚዲያዎች ተናግረዋል። በተጨማሪም የእስራኤል ንብረት የሆነ ሰው አልባ አውሮፕላን ወይም ድሮን ቅዳሜ ከሰዓት በኋላ በደቡባዊ ሊባኖስ ውስጥ ሁለት የህዝቦላ አዛዦች በተሳፈሩበት ተሽከርካሪ ላይ ጥቃት ማድረሱን አንድ የአረብ ሚዲያ ዘግቧል። ጉዳት የደረሰባቸው ሰዎች ማንነታቸውን ለማረጋገጥ ወደ ሆስፒታል መወሰዳቸውም ተዘግቧል። በመጨረሻም እስራኤል ከሶስት ወራት በላይ ባካሄደችው ጦርነት የተገደሉት ፍልስጤማውያን ቁጥር ከ25000 በላይ ማለፉን በጋዛ የሚገኘው የጤና ሚኒስቴር እሁድ ዕለት አስታወቀ። ከስካይ ኒውስ ጋር እሁድ ቃለመጠይቅ ያደረጉት የእንግሊዝ መከላከያ ሚኒስትር ግራንት ሻፕስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤም መንግስት እንዳይመሰረት ተቃውሞ ማሰማታቸው አሳዛኝ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በበኩላቸው አርብ ዕለት የአስተዳደራቸውን አቋም ሲያስረዱ ሁለት መንግስታት የመመስረቱ መፍትሔ ሊፈጸም የሚችልበት የተለያየ መንገድ አለ ያሉ ሲሆን የኔታንያሁ መንግስት ግን ይህንን አይቀበልም ሲሉ ተናግረዋል። ይህ በእንዲህ እንዳለ አራተኛ ወሩን ያስቆጠረው ጦርነት በየት አቅጣጫ ይሂድ የሚለው ልዩነት በእስራኤል ካቢኔ ውስጥ እየጨመረ ሲሆን የእስራኤል ጠቅላይ ሚኒስትር በሀገራቸው ውስጥ የሚደረግባቸው ግፊቶችም እያየሉ ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። ቅዱሳት፣ እሁድ ጥር 12 2016 ዓ ም በድጋሚ ጤና ስጥልን፣ እንደምናመሻችሁ። ውድ የራዲዮ መጽሔት ተከታታዮች፣ ለምሽቱ ከተሰናዱ ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና ቆንጂ ታየንን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የትናየት የትናየት ምኞቴማ ምኞቴማ የትናየት የፍላጎቴ ምጥቀት እንደ መንኮራኩር መጥቆ ህዋውን እየዳሰሰ፣ ግድቡን እያፈረሰ፣ ተራራን እያፈለሰ ይብላኝ እንጂ ለአካሌ ህሊናዬስ ገሰገሰ የወዲያኛውን ዓለም በመዳፎቹ ዳሰሰ በመዋዕለ እንስሳት እንደ ኢምንቶች ከኖረው ማስተዋሉን ዝቅ አድርጎ ከአራዊት ከደመረው የህይወት ክፋይ እንዳይደለ ከህይወት ዓለም ከለየው ጣፋጭ ፍሳሹን አቅርሮ መራር አተላ ከጋተው የሰው አምሳል ሰው እንዳይሆን ከሰዎች ዓለም ገፍቶ በደመ ነፍስ ከሚጓዘው የቦዛ ዓለም ተለይቶ ከነባራዊው ሁኔታ ህሊናዬ የሸሸበት የትየለሌ ርቀቱ የትናየት የትናየት ምኞቴማ የትናየት ሰው ሊያረገኝ የቃጣበት የጠወለገው የተስፋ እስ በምኞት ካቆጠቆጠ የተጣለው መጋረጃ በተስፋ ከተገለጠ የትናየት የትናየት አካሌ የተወሰነ እንጂ በነባራዊው ሂደት 1977 ሶማሊያ ሀዋይ ሙሳ አሊ ቀራጺና ገጣሚ ከበደች ተክላብ የትናየት በሚል ርዕስ በቋጠረቻትና በገዛ አንደበቷ በዘለቀቻት በሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። ከበደችን ስለ ግሩም ግጥሟ እናመሰግናለን። አሁን የመክፈቻዋን ስልት እናስከተል። ሽሩሩሩሩሽሩሩሩእሽሩሩሩሩ ወይዘሮ ተሠሩ እንደምን አደሩ፣ እንዴት ሰንብተዋል፣ ኧረ እንዴት አደሩ? እኔ እንኳን የጠፋው ወረት ነው ችግሩ። ወይዘሮ ተሠሩ እንደምን አደሩ ተባልሁበት በዓል በመጣ ቁጥር ከጓደኞቼ ጋር እያጀበጀኩኝ ሃውልት እየዞርኩኝ የቀን ሳክስቃለሁ እንደ ደጃችሁ ቤ መጥተው እስኪያፈርሱ። ወይዘሮ ተሠሩ እንደምን አደሩ። እኔ እንኳን የጠፋው ወረት ነው ችግሩ። ወይ ዘመን ወይ ጊዜ ስንታሳየኝ እድሜ ባል በመታ ቁትር ዘር እያማረች እኔ አላገባው እሷም ቁማቀረች ያጨበጥነ መሐሙድ ላይ ወርደ እንዳለ እያማተርነ ሶስት አንጓ ጨርሰን አራተኛው ገባ፣ እኛም ሳና ገባ። ወይዘሮ ተሰሩ እንደምናደሩ እኔ እንኳን የጠፋው ወረት ነው ችግሩ። ወይዘሮ ተሰሩ እንደምናደሩ እሷም ቆማ ቆማ፣ እኔም ቁሜ ቁሜ። ወይ ዘመን ወይ ጊዜ ስንታሰይድ ወይዘሮ ተሰሩ የዜማው ርዕስ ነው። ድምፃዊው አስቻለው ፈጠነ በቅርቡ ለጆሮ ካደረሰው የምርጥ ሙዚቃ አልበም ያገኘናት ናት። ቆየት ብለን ደግሞ አንድ ሌላ ዜማውን እናደምጣለን። አሁን ወደ ቀዳሚው ቅንብር እንሻገር። በአውሮፓውያን አዲስ አመት መጀመሪያ ዝግጅታችን ቀጠሮ የተሰጠበት ጥያቄ ነው መነሻው። እናም ስለ ቃል ቃል ገባንና ይኸው ዛሬ ሙያዊ ትንታኔ ከሚሰጡን እንግዳችን ጋር ይዘነው ተመለስን። አሉላ እንግዳችንን ያወያያቸው አንተነህና ወዳደረጋችሁት ዘለግ ያለ ቆይታ ትወስደን። መልካም አመሰግናለሁ። ቆንጅት እንግዳችን ሙያና የሚሰሩባቸውን ተቋማት ጨምሮ ራሳቸውን እንዲያስተዋውቁም በመጋበዝ ልጀምር። መልካም። አሉላ አመሰግናለሁ። እናንተንም ማድነቅ ፈልጋለሁ። የገባችሁትን ቃል ጠብቃችሁ በዚህ ፕሮግራም ደግሞ እኔም እንድካፈል እንድሳተፍ ስለጋበዛችሁኝ አመሰግናለሁኝ። ስሜ ሳሙኤል ይባላል። ሳሙኤል ወልዴ ነኝ። አሁን ቴክሳስ ነው ያለሁት። በሙያዬ አሉላ አንተ እንዳልከው ነርብና ስነልቦናን መካከል ያለው ግንኙነትና ልዩነት በማጥናትም እንደዚሁም በዚህ በሁለቱም በኩል የሚጎዱ ሰዎችን በማገዝ በምንፈተን ዋና ሙያ የሱ ነው። እንደዚሁም በክሊኒካል ሳይኮሎጂ እንደዚሁ ይሰራለሁኝ። ኢትዮጵያም፣ አዲስ አበባ የጤና ኮሌጅ ውስጥ ጥቁር አንበሳ ካሉ የሙያ አጋሮቼ ጋር ሆኜ እዛም በሚችለው ሳት His cost of his unknowns are around which he uh, reported announced the clinical director and the CEO of the new clinical uh, provider Moony. Para lohiny lastamari ng Grand Canyon University Graduate School, the professor aganaglan lohiny sa hapon bermasabot sa the ethiopian na ito pa ang damasas ng kilo Let's wuko am sa Doctor Samuel. ከሙያው በተጨማሪ ቀደም ብለው ጠቆም እንዳደረጉት ደራሲም ነዎት። ከመደነጋገር መነጋገር የሚል መጽሐፍ ጽፈዋል። የእርስ በርስ መግባባትን ወይም ተግባቦት የሚባለውን በሰዎች መካከል ሊኖር የሚገባ ግንኙነት የተመለከተ ብዙ ሀሳቦችን ከሙያው አንጻር የሚመለከቱበት መጽሐፍ ጽፈዋል። ወደ ውይይታችን ለመዝለቅም ለመግቢያችን ጠቆም እንዳደረግ ነው በቀደመው ፕሮግራማችን ከባልደረባዬ ቆንጅታዬ ጋር ለአድማጮች ያስተዋወቅ ነውንና ለዛሬም ሙያዊ ትንታኔ የሚሰጠን ባለሙያ ለመጋበዝ ቃል በገባ ነው መሰረት ቀደም ሲል ጥያቄውን ያሰማንበትን መልሰን እንስማና ወደ ዝርዝሩ እንዘልቃለን። ገብታችሁ ታውቁ ይሆን? ብዙዎቻችን ብዙ ጊዜ የማንጠብቀው ያን ለገዛ ራሳችን የገባነውን ቃል ነው ይላሉ አንዳንድ ጥናቶች። መቼም የአዲስ ዘመን ወግ ነው እና በተለይ ከቀናት በፊት የባተው የአውሮፓውያኑ አዲስ ዓመት በሚሰላባቸው ሀገሮች ለምትኖሩ አድማጮቻችን ጊዜ ጠብቆ የሚገባውን እና ነገር ግን ብዙ ጊዜ አይሰምርህም የሚባለውን ይህን ለራስ የሚገባ ቃል የተመለከተ ቅንብር በመጪው የራዲዮ መጽሔት ይዘን እንቀርባለን። በብዙዎች ሕይወት ላይ ከሚደርሱት እጅግ የከፉ ግፎችና በደሎች አንጻር መከራ ስለበረከተባት ሀገር ምስቅልቅል ያልተለያት ዓለምና ዘመናችን የሚደረግ ውይይት ደግሞ ሌላው ነው። ዶክተር ሳሙኤል እንደተከታተሉት ሁለት የተለያዩ ጭብጦች ናቸው። በጊዜው ያስተዋወቅናቸው ከእርስዎ ጋር የምንነጋገርበት ታዲያ፣ የቀደመው የማይጠበቅ ቃል ወይም የሚሰበር ቃል ያልነውን የሚመለከተው ነው። ለውይይታችን እንዲያመች በጥያቄ መልክ ላቅርበው። በቀላሉ ከሚሰበሩት ቃላት ዋናው ለራስ የሚገባው ነው የሚል ድምዳሜ ነው መነሻው ይህ ይበልጡን የአውሮፓውያኑን የቀን መቁጠሪያ ካላንደር ለሚከተሉ በልማድ ለራስ ብዙ ቃል የሚገባበት ጊዜ እንደመሆኑ ለመሆኑ ለምን ይሆን ለራስ የሚገባ ቃል ለሌሎች ከምንሰጠው ወይም ከምንገባውም ቃል የበለጠ በቀላሉ የሚሰበር መሆኑ? ይሄ በጣም ትልቅና አስፈላጊ ጥያቄ ነው። ምናልባት ብዙ ጊዜ ተሰጥቶት መጽሐፉን ተጽፎበት ውይይት ሊካሄድበት የሚገባ ሰፋ ያለ ሀሳብ ነው። ቃል በጣም ከባድ ነው። አለ ቃል የእምነት እዳ ነው የሚል ድሮ ልጆች ሆነን በኢትዮጵያ ቴሌቪዥን ላይ የሚተላለፍ ድራማ ትዝ ይለኛል። ጭውቱ አክቲንጉ ትዝም ባይለኝ ይሄ ቃል በውስጤ ሁል ጊዜ ይቀመጣል። ቃል እንግዲህ እንደምናውቀው ማሰሪያ ነው፣ ሰብሳቢ ነው። ቃል በሁለት ሰዎች መካከል ይሁን በራሳችን ባለን ግንኙነት ተግባቦት ላይ አስፈላጊ ነገር ነው እና ብዙ ጊዜ ለሰዎች ቃል ገብተን ለመፈጸም ሁልጊዜም ባንችል፣ የምንችለውን ያህል ለማድረግ ግን እንጠራለን። ወደኛ ወደ ራሳችን ግን ሲመጣ ያንን ነገር ላለመፈጸም ወይንም ተግቶ ሄዶ ፍጻሜውን ለመያዝ ላለመሞከር የሚፈጠሩ ችግሮች እና ተጽዕኖዎች ተግዳሮቶች ሲመጡ በቀላሉ ወደ ኋላ የማለት ዝንባሌ አለ እና ይሄ እንግዲህ ብዙ ስነ ልቦናዊ ውስጥ ውስጥ ያሉ ነገሮች አልፈን የመጣንባቸው የህይወት ተሞክሮና ልምዳችን ሁሉ ይያዛል። ከዚህ ጋር ከሰዎችም ጋር ያለን ተግባቦት ሲሆን ከራሳችን ጋር ያለን ተግባቦት ፍጻሜው በጎ እንዲሆን፣ የአማረ የሚፋፋ እንዲሆን በመካከል መገበያው ፍራንኩ መተማመን ነው። ሰዎች ያለውን ቃል የማንጠብቅ ከሆነ ከኛ ጋር ያላቸው ግንኙነት ከጊዜ በኋላ የመነመነ እንደሚሄድ የታወቀ ነው። ምክንያቱም ከቃላችን ውጭ ምናችንን ይጠብቃሉ እና የሚጠብቁት ቃላችን እንደዚሁ ደግሞ በግልም ቢሆን በራሳችን የራሳችንን ቃል ለማጠፍ የሚቀለን ብዙ ጊዜ ያንን ስለምንረሳ ነው። በእኛም በራሳችን ያለን መጠማመን፣ ስለራሳችን ያለን ግንዛቤ፣ ስለ ራሳችን ያለን ቦታ ተጀምሮ ካለመጨረስ ድግግሞች ጋር የተያዘ አልፈን፣ የመጣንበት መንገድ ጀምሮ ያለመጨረስ ጉዞ ካለ ያ ደግሞ የሚወልደው የሚፈጥረው ነገር አለ። ጀምር አልጨረስም ወይንም ጀምር ያለው እኔ ራሴን አንቋለሁ ስለማልጨረስ ምን አደቀመኝ ብሎ የመተው ዝንባሌ አለ ማለት ነው። ከዛ ደግሞ በተጨማሪ ይቀላል፣ በተለይ በግላችን በሰዎች በምስክር ፊት ካልሆነ ያለው በጽሁፍ የተነበበ ካልሆነ ለብቻችን ያሰብነውን ነገር ለብቻችን የመተው አጋጣሚ በጣም በጣም ትልቅ ነው። ምስክር ወይንም አካውንተብል የሚያደርጉን ሰዎች ካለመኖራቸው የተነሳ በድብቅ የተጀመረ በድብቅ ይቆማል እና ይኸው እንደገና ደግሞ ትልቁ ነገር ስናስበው ስንጀምረው በስሌት ያልጀመርነው የሚያስከፍለውን ዋጋ የሚጠይቀውን ጊዜ አስበን ተዘጋጅተንበት የምንገባበት ስላልሆነ ትንሽ ተግዳሮት በገጠመን ቁጥር እርግፍ አድርጎ ለመተው ቀላል። በምክንያትነት የሚፈረጅትን አንኳር አንኳር ጭብጦች አንስተዋል፣ በተለይ ለእንዲህ ያለው ፈተና የሚያጋልጡትን ዶክተር ሳሙኤል ከስነ ልቦና ሳይንስ እይታ አንጻር የሚነሱትንም ጠቃቅሰዋል። የራስን አቅም የሚያሳንሱ ዝቅ የሚያደርጉ የገዛ ጥረትን የሚያደናቅፉ ጠባዮች ከዚህ አንጻር አይነተኞቹ መንስኤዎች ምን ይሆኑ የሚለውንም ለማየት እንድንችል፣ በእንግሊዝኛው አጠራር ኢሞሽናል ኢንቴልጀንስ የሚባለው ስሜትን የመቆጣጠር አቅምና መንገዶች የሚመለከተው ከዚህ አንጻር ምን አይነት ሚና ይኖራቸው ይሆን? ጥሩ ንባብ ያለው ወይም ባለሙያ ካልሆነ እምብዛም የማይታወቅ እንደመሆኑ እግረ መንገዶን ስለምንነቱም ጭምር ዝርዝር አድርገው ቢያስረዱን። በጣም ጥልቅ ግንኙነት አለው ኢሞሽናል ኢንቴሊጀንስ ስሜትን የመግዛት የመቆጣጠር አቅምና እንደዚሁም ቃል ኪዳንን ጠብቆ የመሄድ ችሎታ ግንኙነታቸው ከፍተኛ ነው። ይህንም ስንል ኢሞሽናል ኢንቴሊጀንስ ስሜት ላይ የመጠበብ አቅም ምን እንደሆነ በትንሹ ብናነሳ ይሄ የስሜት የመጠበብ ክህሎት እራሱ ሁለት ታላላቅ ነገሮችን ያዘለ ነው። እነዚህ ሁለት ነገሮች ደግሞ በተግባቦትና በአብሮነት ዙሪያ የሚሽከረከሩ ናቸው። እነዚህ የሁለት ዋና ዋና የተግባቦት ውጤታማነት የሚገነባው የሚጀመረውም የሚጨረሰውም በሰዎች ስሜታቸውን የማወቅ በዛም ዙሪያ ላይ የመጠበብ ችሎታቸው ነው። ይሄ የሁለት ውጤታማ ተግባቦት መሰረት ነው የምለው አንደኛው እኔው ከእኔው ጋር ያለኝን የግንኙነት አይነት የማወቅና የመረዳት አቅሜ ኢሞሽናል ኢንተለጀንስ በስሜታዊ መጠበብን ያመለክታል ሁላችንም መጀመሪያ ራሳችን ከራሳችን ጋር ግንኙነት አለን እኛው ከራሳችን ጋር ያለን ግንኙነት ምን ይመስላል? የሚለውን ጥያቄ እንድንመልስ ያግዘናል። ይሄ በስሜታችን ዙሪያ ያለን እውቀት ከፍ ሲል፣ እኔው ከኔ ጋር ምን አይነት ተግባቦት ነው ያለኝ? እኔ ስለ ራሴ ምንድን ነው የምለው? እየደጋገምኩ የማሰላሰለው ነገር፣ በውስጤ የሚሰለሰለው ነገር ምንድን ነው? አንዳንዴ የቀኑ ብቻ አልበቃ ብሎኝ በህልሜም አልፎ አልፎ እየመጣ የማየው ነገር ምንድን ነው? ይህንን እውቀት ስናገኝ መጀመሪያ የመጀመሪያውን የተግባቦት ቁልፍ አገኘን ማለት ነው። ከሌሎች ጋር ካለን ግንኙነት በፊት የሚቀድመው እኛው ከኛው ጋር ያለን ግንኙነት ነው። ይህንን የማይረዱ ሰዎች ብዙ ጊዜ ራሳቸው ስለ ራሳቸው ውስጥ ለውስጥ የሚጫዋወቱን ጭውውት ማድመጥ የማይችሉ ልብ የማይሉ ሰዎች ምን ስሆን ነው የምደሰተው? ምንድን ነው የሚያስቆጣኝ? ለምንድን ነው አንዳንድ ስሜቶች በውስጤ የሚመጡት? እነዛ ጊዜያት ምን ይመስላሉ? ምክንያቶቹ ምን ይመስላሉ? ከውስጤ የሚፈልጠው ነገሮችን ለማድረግ ቆራጥ የሚያደርገኝ የሚያንቀሳቅሰኝ ምንጩ ምንድን ነው? አንዳንድም የሚያስቆጣኝ ነገር ምንድን ነው የሚለውን ጥያቄ ስንመልስ እኛው ከእኛው ጋር ያለንን ግኙ ግንኙነት ውጤታማ እንዲሆን እናደርጋለን ማለት ነው። እና አንደኛው ይሄ ኢሞሽናል ኢንቴሊጀንስ ሰዎች ከራሳቸው ጋር ያላቸውን ግንኙነት በውስጣቸውም የሚፍለቀለቀውን የሚያልፈውን የስሜት ከፍታና ዝቅታ የማንበብና የመረዳት ምን እንደሆነም በትክክል አውቆ የመግለጽ አቅም ነው ማለት ነው። አንዳንዴ ምን ይሆናል፣ እንደውም ይህንን ሀሳብ መጽሐፍ የምላይ ገልጫዋለው። ሁላችንም ከራሳችን ጋር እንጨዋወታለን። ያንን ንግግር ግን መስማት የሚችሉ ሰዎች ራሳቸውን በትክክለኛው መንገድ ለማስኬድም የሚችል አቅም አላቸው። የማይችሉ ሰዎች ግን በተፈጥሯቸው ሳይሆን በተግባራቸው በስራቸው ከተገለጠ ነገር በኋላ ነው የሚነቁት። ሰዎች በቃ ብልጭ ያለብኝና እንዲህ አደረግኩ የሚሉት ነገር ወይንም አልፎ አልፎ ሰይጣኔ የመጣብኝና እንደዚህ ባደረግ የሚሉት ነገር የሆነ ከመንፈሳዊ ዓለም የሆነ ነገር ዱብ ብሎ በቃ እንዳስገደዳቸው ራሳቸውን የሚያገኙት ተግባሩን ከፈጸሙ በኋላ ነው። ብዙ ጊዜ ደግሞ እንደዛ አይነት ተግባሮች ይሄ የሚያደራጁ ሳይሆን የሚያፈርሱ፣ የሚኮታኩቱ በግለሰብም እንደዚህ በማህበረሰብያን ዙሪያ ነው እና ይሄ ኢሞሽናል ኢንቴሊጀንስ ስሜታዊ መጠበብ ራስን የማወቅ ጉልበት ነው ማለት ራስን የማንበብ አቅም ነው ማለት። መልካም ዶክተር ሳሙኤል፣ ይህን በስሜት የመጠበብ ክህሎት በእንግሊዝኛው አጠራሩም ደጋግመን የጠቀስ ነው ኢሞሽናል ኢንቴሊጀንስ ራስን የማወቅ ራስን በቅጡ የመረዳት ስሜትን የማንበብ አቅም ነው ብለውታል። እስኪ ዘርዘር አድርገው ያስረዱን እንደው አንዳንድ በምሳሌም ሊነሳ የሚችል ነገር ካለ ጨምረው አ ምን እየተሰማኝ ነው አሁን በዚህ ጊዜ በውስጤ የሚሰራጨው ስሜትና ሀሳብ ንግግር ምን ይመስላል የሚሉ ሰዎች ብዙ ጊዜ የስሜት ጠበብት ናቸው። የራሳቸውን እውቀት በጣም ከፍ ባለ ደረጃ ይዘውታል ማለት ነው። እና አንዳንዴ ያ ነው እኔ እንዳልኩ መጽሐፉ ላይ ያነሳኋት፣ ከዛ ትንሽ አንድ እንደ ገጠም ነገር ያልኳት ነገር አለች፣ ከዚህ ዙሪያ ባነሳ እኔው ከራሴ ተመክሬ ከተቀዳው ቅሬ በእጅ ስጠና ስሞግት ያልተሰነዘረ ጡጫ ስመክት ጥላ ስመትር ስበልት እኔው በራሴ ከራሴ ተነክሼ በገዛ ጥርሴ ተቀፍድጄ በጨለማ ተቆልፌ ውስጥ እርቃኔን ተገፍፌ ጀርባ ስርጤን ተገርፌ ስደናበር እየደጋገምኩ የአንጎሌን ቅር እያዳመጥኩ ጥናት ለብሼ አይጠሬ ነው ማለት ከሴ ተከስሼ ይላልና ይላል እና ይሄ ጠጋ ብሎ ራስን ማዳመጥ ምንድን ነው? በአንጎሌ ውስጥ ያለው ክር የሚይዘት ነው የሚጫወተው ምንድን ነው? እኔ ራሴ የምለው እነዛ ነገሮች በጣም አስፈላጊ ነገሮች ናቸው። ልብ ልንላቸው ይገባል። እና ከአመጣጣችን የተነሳ ካለፍንበት የህይወት ተጋድሎ ከፍታ ዝቅታ የተነሳ የሚመጡ ነገሮች አሉ። አንዳንዴ ስኬት ኃይለኛ እንደሆነም ጎበዝ እንደሆነን የሚሳካለን የጀመር ነው እንደምንጨርስ እንደሆነ እሱን ልንጫወተው እንችላለን። አንዳንዴ ህይወት ደግሞ ስኬት ብቻ አይደለም ቅሌትም አለባትና ድካማችንን ውድቀታችንን እኔዝና እሱን መጫወት ይጀመራል። በአንጎላችን ውስጥ አይሳካልኝም፣ አይሆንልኝም፣ እኔ ባዶ ነኝ፣ ከንቱ ነኝ የሚለው ነገር እየተደጋገመ ሲሄድ እነዚህ የውስጥ ለውስጥ ጉምጉምታዎች የሚፈጥሩት በገሃዱ ዓለም የሚገለጡ ባህሪያት አሉና ኢሞሽናል ይሄ ስሜታዊ ብልጥግና ስሜታዊ ክህሎት ያላቸው ሰዎች ራሳቸውን የማንበብ አቅም አላቸው ማለት ነው። ሁለተኛው ይሄ ኢሞሽናል ኢንቴሊጀንስ የሚይዘው ነገር ከሌሎች ጋር ያለንን ግንኙነት ስኬትና አካሄዱን መቃኘት ያስችላል ማለት ነው። እነዚህ በስሜታዊ እውቀት ላይ፣ በዚህ ችሎታ ላይ የተራቀቁ ሰዎች ሌሎችን የማንበባቸው አቅም ከፍተኛ ነው። እንደምታውቀው እዚህ ሀገር ላይ የሚባል ነገር አለ ሌኮ ክፍሉን የማንበብ አቅም አለው ይባላል። ቦታውን የማንበብ ችሎታ አላት፣ በጣም በዚህ የተካነች ናት። እና ይሄ ክህሎትና በዚህ ያልተካኑ ሰዎች ከሌሎች ጋር ያላቸው ግንኙነትና አብሮነት ብዙ ጊዜ እየተበላሸ ነው የሚሆነው። እና በትክክል የሌሎችን ስሜት በትክክል የሌሎችን አዝማሚያ ማንበብና መረዳት ስለማይችሉ ቦታውና ጊዜው የማይጠይቀውን ነገር በማለት በማለትና በማድረግ እነዛን ሰዎች የበለጠ የማራቅና የማሳዘን ዝንባሌ ነው የሚታይባቸው። ይሄ ኢሞሽናል ኢንቴሊጀንስ በግል ብቻ እርስ በርስ ባለን ግንኙነት ባስ ብቻ ሳይሆን ከሌሎችም ጋር የሌሎችን ገጽታ ማንበብ የሌሎችን ስሜት መረዳት በጊዜውና በሁኔታው አስፈላጊ የሆነውን ነገር ለማድረግ ጆሯቸው፣ ስሜታቸው፣ ዓይናቸው የተከፈተ ሰዎች ብዙ ጊዜ በማህበረ በሰባዊ ኑሯቸው ተግባቦታቸው በጣም ፍሎሪሽ የሚያደርጉ የሚያብቡ፣ የሚፈለጉ ብዙ ጊዜ የሚፈለጉ ይሆናሉ ማለት ነው። ዶክተር ሳሙኤል ቁልፍ ነገሮችን ነው ያነሱት። በተለይ በመጨረሻው ካነሱት አንድ ነጥብ ብንነሳ በጠቅላላ እውቀት በብስለት በአስተዋይነት ከምናየው የተለመደው የሰው ልጅ አእምሮ ልህቀት ከሚለካበት መመዘኛ በተለየ መንገድ የሚታየው የስሜት ክህሎት ከአእምሮ ጤና አንጻር እንዴት ይታያል? ቀደም ብለው የዚህ ጥበብ ክህሎት መኖር የቱን ያህል ህይወታችንን ሊያቃና እንደሚችል አንስተዋል። ከእርስ በርስ ግንኙነቱ ባሻገር በራሳችን ህይወት ውስጥ የሚኖረውን ድርሻ በተለያየ መንገድ ተመልክተዋል። ይህንን የስሜት ክህሎት አቅም ማሳደግ ወይም በዚህ የስሜት መብሰል ከፍ ማለት ማደግ የሚቻልባቸው መንገዶች ለአእምሮ ጤና ደህንነት መረጋገጥ የቱን ያህል ያዋጡ ይሆን? እንዴት ነው እነሱን ማዳበር የሚቻለው? አንዳንዴ በቀላል የሚፈርሰውን ለራስ የሚገባ ቃልና የስሜት መጠበብ ክህሎትን በእንግሊዝኛ አጠራሩ ኢሞሽናል ኢንቴሊጀንስን አስመልክቶ ከስነ ልቡና ሐኪሙ ከዶክተር ሳሙኤል ወልዴ ጋር የያዝነው ወጋ አላበቃም። አሉላ በመጨረሻ ለሰነዘርላቸው ጥያቄ የሚሰጡትን ማብራሪያና ቀሪውን ደግሞ ቆየት ብለን በሁለተኛው አጋማሽ ስርጭታችን ላይ ይዘን እንመለሳለን። ዶክተር ሳሙኤል አብረውን ያመሻሉ፣ እናንተም አብራችሁን አምሹ። ናኦሚ ግርማ የ2023 የዩናይትድ ስቴትስ ምርጥ የሴቶች እግር ኳስ ኮከብ ተባለች። በአሜሪካ የሴቶች እግር ኳስ ቡድን ስመጥር ተከላካይዋ ናኦሚ ግርማ በቅርቡ የ2023 ምርጥ የሴቶች የእግር ኳስ ኮከብ ተጫዋች ተብላ ተሰይማለች። ናኦሚ ለዚህ ክብር ስትመረጥ በሴት የእግር ኳስ ፌዴሬሽኑ የ39 ዓመታት ታሪክ ሁለተኛዋ ጥቁር ሴት የእግር ኳስ ተጫዋች መሆኗ ነው። የ23 ዓመቷ ናኦሚ ዩናይትድ ስቴትስ በ16ኛው ዙር ግጥሚያ ከውድድሩ በወጣችበት ባለፈው የበጋው ዓለም አቀፍ የሴቶች የእግር ኳስ ግጥሚያ በተከላካይነት ተጫውታለች። ናኦሚ በብሔራዊው የሴቶች እግር ኳስ ሊግ ለሳንዲየጎ ዌብ ቡድንም ትጫወታለች። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት የአመቱ ምርጥ ወጣት ሴት የእግር ኳስ ተጫዋች ሆና መመረጧ ሲታወስ በሁለቱም ዘርፍ በመመረጥ የሚቀድሟት አምስት ተጫዋቾች ብቻ ናቸው። ናኦሚ የአመቱ ምርጥ የሴቶች እግር ኳስ ኮከብነት መመረጧን ተከትሎ ባወጣችው መግለጫ ለዚህ ሽልማት በመብቃት የመጀመሪያ ተከላካይ እንዲሁም ሁለተኛ ጥቁር ሴት የእግር ኳስ ተጫዋች በመሆኔ ከፍተኛ ክብር ይሰማኛል። አመሰግናለሁ። ይህ የቡድናችን ግብ ጠባቂዎች ብቻ ሳይሆን የተጫዋቾቹ ሁሉ ብርቱ ስራ ውጤት ነው ስትልም ምስጋናዋን አቅርባለች። ናኦሚ ግርማ ብዙዎች ወጣቶችን የሚያበረታታ ታሪክ ያላት ወጣት ነች። እኛም እንኳን ደስ ያለሽ እንላለን። እንኳን ደስ ያለሽ ናኦሚ። እሷንም ቤተሰቦቿንም አግኝተን ለማነጋገር ጥረታችንን እንቀጥላለን። በተያያዘ ፍሬ ነገር ታዲያ ናኦሚ ለዚህ ልዩ ክብር የበቃችበትን ለዚህን መሰሉ እውቅና መብቃት ይልቁንም ደግሞ እንዲህ እሷ እንዳሳካችው ገና በታዳጊ እድሜ እውን ሲሆን ለራስና ለቤተሰብ ከሚያስገኘው ጥቅም ባላነሰ ለሌሎች የሚደርስም ትልቅ ዋጋ ያለው ነገር ነውና በተወለደችና ባደገችበት በዩናይትድ ስቴትስ ማህበረሰብ ውስጥ በአርአያነት እንደምትታየው ሁሉ እዚህ ዩናይት ስቴትስ ውስጥ ለሚኖሩ ትውልድ ኢትዮጵያውያንም ሆነ በኢትዮጵያ ላሉ ታዳጊ የሀገሯ ልጆች አርአያ መሆን የመቻልን እድል ትጠቀምበት ይሆን የሚል ጥያቄ ማንሳታችን አልቀረም። ይሆናል ብለንም ተስፋ እናደርጋለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ባለፈው የገና በዓል ላይ ባረፈው የራዲዮ መጽሔት እንዳደረገው ሁሉ ዛሬም በአዲስ አበባው መስኮቱ ከእንግዳው ጋር የጥምቀትን በዓል ታሪክ ይቃኛል። እንከታተልለት። እንኳን ለብርሃነ ጥምቀቱና ለቃና ዘገሊላው በዓል በሰላም አደረሰን አደረሳችሁ። እንኳን አብሮ አደረሰን። አባት አስራት፣ ልክ በአስራ አምስት ቀኑ ደግሞ ዛሬ እንዳሉት በጥምቀቱ ማግስት በቃና ዘገሊላው ቀን ተገናኘን። ይሄ የቀና ዘገሊላው በዓል እንግዲህ ራሱን የቻለ በዓል አለው። እስቲ እንደው በአጭሩ እስቲ ታሪኩን አጫውቱን። የቀና ዘገሊላው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ገቢረ ተአምራት የፈጸመበት ነው። ጥር ዐሥራ አንድ ቀን ማክሰኞ ዕለት በማይከል ዮርዳኖስ በዕደ ዮሐንስ ከተጠመቀ በኋላ በዮሐንስ እጅ አዎ ዕለቱኑ ወደ ገዳመ ቆርንቶስ ሄዶ አርባ መዓልት አርባ ሌሊት ጾመ ጸለየ። ፈታኝ ቀረበ፣ ፈተናውን በድል አድራጊነት ተወጣ። እንዴት? ፈተና? ምን አይነት ፈተና? ዲያብሎስ ፈተነው፣ በስስት በፍቅረ ነዋይ። እነኝህ በእነኝህ ድል አድርጎታል። እንደ ጢስ ብኖ፣ እንደ ጉማትኖ ካጠገቡ አጥፍቶታል። ከዚህ በኋላ ይህ እንግዲህ ጥር 11 ቀን ገዳመ ቆሮንቶት ከገባ ሱባኤውን የጨረሰው የካቲት 20 ቀን ቅዳሜ ነው። እሁድ አንድ ሰኞ ሁለት፣ ማክሰኞ ሶስት፣ አመሳልፍት እለት በገሊላ ቃና ከብካብ ኮነ ይላል። በገሊላ ቃና ሰርግ ተጠራ። አንድም እናቱ ናት የተጠራችው፣ እሷ ዘመድ ስለሆነ ተጠራች። እናትን ጠርቶ ልጅን መተው አይገባምና እሱ ተገኘ ይላሉ ሊቃውንት ሲተረጉሙ። አይ እሱ ነው የተጠራው ቢሉ እሱም ቢጠራ እናቱም አልተለየችው መምህሩን ጠርቶ ደቀ መዛሙርቱን አይተውም እና ደቀ መዛሙርቱም አብረው ታድመዋል። በሰርጉ ላይ እያሉ የተረተኑታል እና በዚያ ላይ ወይን አለቀባቸው። ወይን እኮ አይላቸውም አለቀባቸው ብላ ብትለው እናቱ አንቺ ቴ ካንች ምን አለኝ ጊዜ ገና አልደረሰ፣ በወይን የሚመሰለው ደሜን ለዓለም የምሰጥበት ሰዓት ገና አልደረሰም አለ። እሷ የእናት ልመና አንገት አስመልስ ፊት አስቀልስ ነውና እምቢ እንደማይላት ስለምታቅ የሚላችሁን አድርጉ ብላቸዋለች። በስድስት ጋኖች ነበሩ። በዛ ውሃ ሞልተው አቀረቡለት። እሱም ቀይታችሁ ባለቤቱ ውስጥ ፍጥ ለ ሲቀምሱት ቀድሞ ከነበረው የበለጠ ወይን ሆኖ ተገኘ። በዚያ ሰርገኛው ተደሰተ። ክርስቶስም የመጀመሪያውን ገቢረ ተአምራት በዛ አደረገ። ይህ ሆነው የካቲት 23 ቀን ነው። በሀገራችን ወደ ቀና ቃና ዘገሊላ ወደ ጥር 12 ቀን የተዛወረበት ምክንያት የኢትዮጵያ ሊቃውንት ናቸው። በዚያን ጊዜ የካቲት 23 የካቲት ሙሉ አብይ ጾም ስለሆነ የንስሐ፣ የሐዘን፣ የለቅሶ ጊዜ ስለሆነ ወደ እግዚአብሔር የምናለቅስበት ኃጢአት የምናዘዝበት፣ ወደ እግዚአብሔር ይቅርታ የምንጠይቅበት ወቅት ስለሆነ ያንን የደስታውን በዓል በዚያን ሰዓት ማክበር ስለማይገባ የውሃን በዓል ውሃውን የዮርዳኖስ ውሃ ቀድሶ ጥምቀታችንን እንዳከበረልን ይህንንም ውሃ ወደ ወይንነት ጥሎ ለውጦ ሕይወታችንን ሊያጣፍጥልን ይገባል በሚል የውሃን በዓል ከውሃ ጋር አስታኮ ቢከበር መልካም ነው ብለው ወደ ጥር 12 ያመጡት የኢትዮጵያ ሊቀጥቀቱ ጋራ። እንግዲህ ዛሬ ጥር 12። በሌላ በኩል ደግሞ በንጉሠ ነገሥቱ ዘመን የባንዲራ ቀን እየተባለ ይከበር ነበር። የዚህስ ታሪክ ባጭሩ እንዴት ነው አባ አስራት ደስታ ገብሩ? ትክክል ነው። ይሄ በአምስቱ ጣሊያን ወረራ ዘመን ግርማ ንጉሠ ነገሥ ቀዳማ ያለ ስላሴ ወደ ጄኔቭ ሄደው ከዚያ በስደት እንግሊዝ ሀገር ይኖሩ ነበር። ከዛ በእንግሊዝዎች በእንግሊዝ መንግስት እርዳታ በሱዳን በኩል ወደ ኢትዮጵያ ግዛት ሲገቡ ኢትዮጵያን በሱዳን ድንበር ላይ በኢትዮጵያ ግዛት ውስጥ ማለት ነው ኦሜድላ ኦሜድላ የሚባል በዚያ ላይ የመጀመሪያውን የኢትዮጵያ የነፃነት ሰንደቅ ዓላማ የተከሉበት ዕለት ነው ጥር 12 ቀን ጥር 12 በ1928 እንግዲህ የጠላት ወረራ ዘመን ጊዜ ማለት ነው በኋላ በ33 ዓመተ ምህረት ጦርነቱ ያ ነው ወደ እንግሊዝ ያስኬዳቸው በስደት በ33 ዓመተ ምህረት ያን ሰንደቅ ዓላማ ባጠገባቸው እነ ጄኔራል ዊንጌት እነ ጨጌ ገብረ ጊዮርጊስ በኋላ ብፁዕ ቅዱስ አቡነ ባስልዮስ በአጠገባቸው ነበሩ አዎ ከዚያ በኋላ እንግዲህ መያዝያ 27 ቀን አዲስ አበባ ገብተን በገነተ ልዑል ቤተ መንግስት ሰንደቅ ዓላማው ሰቅሎ የኢትዮጵያ ነፃነት ታወጀ። የዛን መታሰቢያ በየዓመቱ ጥር 12 ቀን በደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የካ እዛ ላይ አሁንም አለች ቦታዋ ሾላ ነው። የሾላ ዛፍ አለ። እዛ ላይ ዙፋን ተዘርግቶላቸው አንድ ባንዲራ መስቀያ ነበር። በኋላ በደርግ ጊዜ ይሁን ከዛ በፊት ይሁን ጃድ ተነቀለ። ባንዲራ መስቀያ ነበረች። ታቦቱ ከጃን ሜዳ አድሮ ሲመለስ እሳቸው ብሪቲሽ ካውንስል በራፍ ላይ ሆኖ ይቀበሉታል። እንግሊዝ ኤምባሲ ይቀበላሉ። ከዛ አጅበው ይመጣሉ። በግር አጅበው ከቅዱስ ፓትሪያርኩ ጋር ሆነ አብረው እየተጫወቱ ጥላ ተይዞላቸው ይመጣሉ። እዛ ቦታ ላይ ሲደረስ ያ ባንዲራ መስቀያ ያለ እዛ ዙፋናቸውን መንበረ ዳዊት ተዘርግቷል። ታቦቱ በስተቀኝ እሳቸው በስተግራ ይቀመጣሉ። ከዛ ልክ እዛ እንደደረሱ ያንን ባንዲራውን ብዛን የምታሰቢያ በአንድ ጎን የቅዱስ ጊዮርጊስ በአንድ ጎን አንበሳና አንበሳ ዘውድ አለው እሱ ያለበት ጥብጣብ ያለው እሱም ባንዲራ ይሰቀላል። ልክ እሱ ሲሰቀል፣ የቤተክርስቲያኑ ደወል ሲደወል፣ ህዝቡ እልል ሲል፣ ካህናቱ ሲወርም፣ መቼም ዓለም ነበር የምታልፍ የዛ ምታሰብ እንደዚያ ይደረግ ነበረ። እና የባንድራ ቀንም አብሮ ባንዲራ ቀንም አብሮ ይከበር ነበር። ዛሬም ቢሆን ታቦቱ ከማደሪያው ተመልሶ ወደ ቤት ሲገባ፣ እዛች መድረክ ላይ ሳይቆም ወደ ውስጥ አይገባም።

ከዛ ወደ አስፋውሰን ኮምፕሬንሲቭ፣ ከዛ በኋላ እንግዲህ ያው እድገት በህብረት መጣ ዘመትን። ከአስፋውሰን ትምህርት ቤት ነው ከሊሴ ነው ከየት ነው የዘመት? ሊሴማ መጀመሪያ ነው ከበየነ መርድ በፊት ሊሴ ተምሬያለሁ። ምን ፈረንሳይኛ? አዎ። እሺ። ከዛ ጀ ፓርለ ፍራንሴ አ ፈረንሳይኛ ተምረዋል? ተምሬያለሁ። ከዛ ወደ በየነ መርድ። እኔም በፈረንሳይኛ ሜርሲ ብዬ አባ ስራትን አመስግኜ በዚሁ ልሰናበት። ንጉስ አክሊሉን ለዝግጅቱ እናመሰግናለን። አንዳንድ ጊዜ በቀላሉ የሚፈርሰውን ለራስ የሚገባ ቃልና የስሜት መጠበብ ክህሎትን በእንግሊዝኛ አጠራሩ ኢሞሽናል ኢንቴሊጀንስ የሚባለውን አስመልክቶ ከስነ ልቦና ሐኪሙ ከዶክተር ሳሙኤል ወልዴ ጋር ወደ ያዝነው ወግ ይሆናል አሁን የምንመለሰው። አሉላ በመጀመሪያው የስርጭታችን አጋማሽ በቆይታቸው መጨረሻ በሰነዘረላቸው ጥያቄ ይጀምራል። ዶክተር ሳሙኤል፣ በመጨረሻው ካነሱት አንድ ነጥብ ብንነሳ በጠቅላላ እውቀት፣ በብስለት፣ በአስተዋይነት ከምናየው የተለመደው የሰው ልጅ አእምሮ ልህቀት ከሚለካበት መመዘኛ በተለየ መንገድ የሚታየው የስሜት ክህሎት ከአእምሮ ጤና አንጻር እንዴት ይታያል? ቀደም ብለው የዚህ ጥበብ ክህሎት መኖር የቱን ያህል ሕይወታችንን ሊያቃና እንደሚችል አንስተዋል። ከእርስ በርስ ግንኙነቱ ባሻገር በራሳችን ሕይወት ውስጥ የሚኖረውን ድርሻ በተለያየ መንገድ ተመልክተዋል። ይህንን የስሜት ክህሎት አቅም ማሳደግ ወይም በዚህ የስሜት መብሰል ከፍ ማለት ማደግ የሚቻልባቸው መንገዶች ለአእምሮ ጤና ደህንነት መረጋገጥ የቱን ያህል ያዋጡ ይሆን? እንዴት ነው እነሱን ማዳበር የሚቻለው? በጣም ሌላው መልካም መልካም ጥያቄ ነው። ጠይቀኝ ያለው ተአሚና አመሰግናለሁኝ። እነዚህ የስሜት መጠበብ ወይም ክህሎት አለመዳበር የሚያመጣው ጠንቅ አለ። ሰዎች ከሌሎች ጋር የመግባባታቸው አቅም የደከመ በሆነ ቁጥር ሰዎች ራሳቸውን እያገለሉ ያ ማግለል ደግሞ የሚወልደውና የሚፈጥረው የራሱ የሆነ ስነ ልቦና ጦስ አለው። ተፈላጊ እንዳልሆኑ ስለሚያዩ ወደ ኋላ ወደ ኋላ ማፈግፈግ ስለሚኖር በህይወታቸው ሊሄዱበት ከሚገባ ፍጥነት መቀነስ ብቻ ሳይሆን ከሚደርሱበትን ቦታ ያጎላቸዋል እና ሰዎች በተፈጥሯችን ከሌሎች ጋር ነው እንድንኖር የተፈጠሩ በስራም ቦታ ይሆን በቤተሰብም ይሆን ሲጠቀስና ሲጓደል የሚያመጣው የስነ ልቡና ቀውስ በጣም ከፍተኛ ነው። ማድረግ አለ። ከሌሎች ጋር ራስን እያወዳደሩ ወደ ኋላ ራስን መጎተት አለ። ከዚህ ጋር የሚመጡት ድባቴዎች አሉ። እንደዚህም የመንፈስ መጨነቅ፣ ፍርሃት ይመጣል። ስለዚህ ብዙ ጠንቅ አለው ማለት ነው። በዚህ በስሜት ቅጠት ላይ ራስን አለማሳደግ ወይንም ያላደገ ሲሆን የሚያመጣው ቀውስ ቀላል አይደለም። ሰዎች ባፈገፈጉ ቁጥር፣ ወደ ኋላ ባሉ ቁጥር ራሳቸውን ማህበረሰቡ፣ ግንኙነት፣ ተግባቦቶች ሊሄዱና ሊኖሩ ከሚገባቸው ቦታ ወደ ኋላ በጎተቱ መጠን ጤና ነው የሚያጡት፣ ሰላም ነው የሚያጡት። እነዚህ ደግሞ በሳይንሱ እንደምናውቀው ኢሞሽናል የሆኑ ስሜታዊ የሆኑ ግድፈቶች አካላዊ ወደ ሆነው የጤና ማጣት ውስጥም ይከታሉ። በተለይ ይሄ አሁን ባለፉት ሀያ ሀያ አምስት ዓመታት በጣም በግልጥ እየመጣ እያወቅ ነው ያለ ነገር ነው። አንዳንዴ ከአካል ጋር የተያዘ የጤና ግድፈት ምክንያት እንኳ ባይኖር እነዚህ ከድባቴው ጋር ከሀዘኑ ጋር ከጭንቀቱ ጋር ከፍርሃት ጋር በተያያዘ ምክንያት የሰውነት በሽታን የመከላከል አቅም ይሄ ኢሚዩን ሲስተም በጣም ስለሚያላሽቅ በጣም ስለሚያደግ እነዚህ ሰዎች ለሌላውን በሽታ በቀላሉ የተጋለጡ ይሆናሉ። ኢንፌክሽስ ስለሆነ ነገር ይሄ በአየሩ ላይ ለሚተላለፍ እንደዚሁም ደግሞ በደንብ ብዛት ቢሆን ጀስቲስሊ ከዛ ጋር በተያያዘ ነገር ከልብ ህመም ጋር እንደዚሁም በጣም አደገኛ ከሆነ ከራስ ምታት ጋር የሚሰቃዩ ሰዎች በአብዛኛው አካላዊ የሆነ ጤና እንዲጠፋ የሚያደርግ ግድፈት ያላቸው ሳይሆኑም እነዚህ ስነ ልቦናዊ ተጽዕኖዎች የሚያመጧቸው ህመሞች ናቸው። አሁን ጥናትም ደጋግሞ እንደሚያሳየን ስለዚህ ይሄ የኢንቴሊጀንስ ማጣት በስሜታዊ መጠበብ አለመቻል ከማህበረሰባዊ ኑሮ ውጤታማነት ማጉደል ብቻ ሳይሆን ሰዎች ራሳቸውን ወደ ኋላ የጎተቱ ሰዎች በስነ ልቦና መታመን ብቻ ሳይሆን አካላዊም ወደ ሆነው ህመም ውስጥ ያስገባቸዋል ማለት ነው። ስለዚህ ግንኙነቱ በጣም ከፍተኛ ነው። ከስሜት የሚወጣ ሰው የለም፣ አይደለም ሁላችንም ያንን ብናወጣ እኔ አንዳንድ ጊዜ ሰዎች ከላይ ስሜታዊ ነው ይላሉ፣ ከላይ ደግሞ ምንም ስሜት የለውም ይላሉ። እኔ ከሁለቱ ስሜታዊ ሱጡኝ ነው የምለው፣ ምክንያቱም አትሊስት እነሱን ማገዝ ይቻላል። እነዚህ ስሜት የሌላቸው ገለው፣ ማያዝኑ፣ ማያለቅሱ የፈለገው ወንጀል ሰርተው ምንም የማይመስላቸው ሰዎች እንደምታውቀው ሌላ ስፔክትረም ነው እሱ። ስለዚህ ውስጥ ስንፈጠር ሰውነታችን ማንነት አንዱ ስሜታዊነት ነው፣ እና እሱን እየገሩ ትክክለኛውን እያጎሉ ሌላውን እየቀነሱ ያንን ማስተካከል ሌላ እሱ ይሻላል። እና በጣም ይሄ ስሜት ልዕቀት እና የማህበረሰባዊ ስኬት እንደዚሁም ግለሰባዊ የሆነው መላቅ በጣም ግንኙነት አላቸው። የህይወት የእድሜን ቆይታ ትርጉም እንዲኖረው የሚያደርጉ የሚኮረክሩ እሳቤዎች ጭምር ነው የዳሰሱት። ብዙ ጊዜ ባልተዛመደም ሁኔታ የማነሳው የመጨረሻ ጥያቄ ላንሳለሁ ዶክተር ሳሙኤል በዚህ ሁሉ ትርምስ ውስጥ ኖር ያለው ማለት የሚያስችሉት ነገሮች ምንድን ናቸው? ጥሩ ስራ መስራት፣ ጥሩ ገቢ ማግኘት፣ ጥሩ ቤተሰብ በሚቻለው ያህል መመስረት ባሻገር አንድ ሰው ኖር ያለው የሚያስብሉት ነገሮች ምንድን ናቸው? በህይወታችን እንደ ሰው ኖረን ማድረግ ከምንፈልጋቸው ነገሮች የተሟላ የህይወት እርካታ ከምንላቸው ነገሮች ጋር እንዴት እናዛምን? ያንንስ የህይወት እርካታ ለማግኘት ምን ማድረግ አለበት አንድ ሰው ይሄ እንግዲህ የእያንዳንዱ የየሰው የሚሰጠው ዋጋ የህይወት ጉዞ ጥሪ ምንድን ነው የሚለውን ስንመልስ ምንመልስ ነው ይመስለኛል። ሁላችንም ምንድን ነው የተፈጠርኩለት የምኖርለት አላማ የሚለው ነገር መመለስ አለበት። አለዛ ትርጉም ያለው ኑሮ ስለማንኑ አንዳንድ ሰዎች በቆይታ ይደርሳሉ ወደዚህ ጥያቄ። አንዳንዶች ደግሞ የጎበዙ ቀድመውም ሲነሱ ይህን ጥያቄ ይዘው ይነሳሉ እና ያላቸውን ዕድሜ ከራሳቸው ውጭ በመኖር ለሌሎች የህይወት ስኬት ምክንያት ሆነው ያልፋሉ። በኛ በሙያው አብርሃም ማስሎ የመሰሉ ሰዎች የሚያነሷቸው ሀሳቦች አሉ። ወደዚህ ትልቅ ወደ ሆነው ሌሎችን ተኮር ወደ ሆነው ጥያቄ የህይወት ጥሪ ውስጥ ለመግባት የሚሟሉ ትናንሽ ነገሮች አሉ ነው የሚለው። እኔ ብዙ ትንሽም እዚህ ላይ ጽፍ ያለሁኝ እሱ የሚለው ነገር ትክክል የማይሆንባቸው ጊዜያት አሉ። አንዳንዴ የራሳቸው የሚበሉትና የሚጠጡት ሳያገኙ ለሌሎች የኖሩ ያለፉ ሰዎች የምናውቃቸው ብዙ አሉ። በደህነት ከደህንነት ውስጥ ሳይወጡ ትልቅ የሚባለውን አስተሳሰብ ምልአት ውስጥ የደረሱ እሱ እንደሚለው በቃ የመጨረሻውን ደረጃ ላይ የደረሱ ሰዎችም አሉ። እንደየባህሉ ግን ምንድን ነው ይሄንን ፍጹም የሆነ ሳክሪፊሻል ለሌሎች መስዋዕት ሆነ የመኖር ኑሮ የህይወት ትርጉም አድርገው የተነሱ ሰዎች ፍጻሜያቸውም እንደዚህ እንደጣፈጠ ነው የሚያልፍርስ ማስሎ ብቻ ሳይሆን የሚለው ይሄ ግን ካልሆነ ይላል ኤሪክሰን፣ በእድሜ አመሻሽ ላይ ወደ ኋላ ሰዎች ሲቃኙ የሚያዩት ነገር የህይወታቸው ያልተሳካ የግል ሩጫቸውን ጀምረው ያልጨረሱትን ነገር የሚያዩ ስለሚሆኑ አንዳንዶች ሽምግልናቸው የሀዘን ዘመን ይሆናል ይላል እና ሌሎች ግን በትክክለኛው መንገድ በየደረጃው ከራሳቸው አልፈው ለሌሎች በመኖር ለሌሎች ህይወታቸውን፣ እውቀታቸውን፣ አቅማቸውን ያላቸውንም አቅራቦት አድርገው የሚያልፉ ሰዎች ወደ ኋላ ህይወታቸውን ሲቃኙ በሽምግልና ዘመናቸው በደስታ እና ፉልፊል በሆነ ምልአት ባለበት ሁኔታ ማለፍ ይችላሉ እና የኑሯችን ደረጃ የመጣንበት ባህላዊ እንደዚሁም አኗኗራዊ ድርጊቶችን ቢወስኑት በመጨረሻ የስነልቦናዊ ውጤትና መሳካት ውስጥ የሚገቡ ሰዎች ለሌሎች አካፈልኩኝ፣ ለሌሎችም ያለኝን ነገር ሰጠሁኝ፣ በእኔው ጉዳይ ብቻ ስሽከረከር እድሜ አላነፈም የሚሉ ሰዎች ናቸው። እነዛ ሰዎች እና ያ ጥያቄ ችን፣ በዝግታ ሁላችንም ብንጠይቀው የሚገባ ነገር ነው። አንዳንድ ጊዜ ከህይወት ሩጫ ካለን ውክቢያ ከምናልፍበት በዘመናችን ውስጥ ከምንሄድበት ነገር የተነሳ ልባ አንለውም እንጂ የኔ የመኖሬም የመሞቴም ትርጉም ምንድን ነው ብለን መጠየቅ አለብን። አንድ በጣም ሁልጊዜ የማስታውሰው የማርቲን ዶክተር ማርቲን ሉተር ጥቅሳን ሰዎች ይላሉ የሚኖሩ የሚሞቱለትን ዓላማ በግልጽ ካላገኙት ለመኖር እንኳ ብቁ አይደሉም ይላል። ብዙ ጊዜ የምንደክምለት ነገር ልንኖርለት የምንፈልገው እንጂ ልንሞትለት የምንፈልገው ነገር አይደለም። ግን እነዚህ በሞትለትም በቃ ለዚህ ጉዳይ ህይወት ነሰዋለሁ የምንላቸው እነዛ ነገሮች ደግሞ ከኛ ውጭ የሆኑ ነገሮች ናቸው ከእኔ ከቀኑ ኑሮ ውጭ የሆነ ሌሎችን ያዘለ ነገን ተነጎዲያን ያመላከተ ጉዳይ ሲሆን ነው። ብዙ ጊዜ በቃ ልሞት ለዚህ ዓላማ፣ እኔ ሞቼ ሌሎች ቢኖሩ፣ ሌሎች ቢደምቁበት፣ ሌሎች ቢቀብሩበት፣ ሌሎች ቢሳኩለት የሚያሰኝ ነገሩ ስንገባ ያ ትልቅ ነገር ነው እና ለዛ ብዙ ጊዜ ደስ ይለኛል ያንን ጠቅሱሳ የእኔ ታናሽ ወንድሜ ማርቲን ሉተር ዶክትሬት ሲማር እዛ ቦስተን ይኖርበት የነበረበት ቤት ነበር የሚኖረው፣ በታሪክ አጋጣሚ እና ስንጠይቀው ሲሄድ ከስዕሉ ከማርቲን ሉተር ስዕል ስም ቺ ጥቅስ አለች። እና ሁሌ ብዙ አሰላስላለሁኝ። ልሙትለት የምንለው ነገር በቃ እኔ ህይወቴ ምሰጠነት አሉ የምንለው ነገር ከእኛ ውጭ ለሆነ ነገር ነው። የሌሎችን ተስፋና የህይወት አቅጣጫ ቢቀይር ለምንለው ነገር ነው እና ቀስ እያለን ወደዛ መግባታችን አይቀርም እና ያንን ለማድረግ ደግሞ አሁንም ያው ስሜት ልቀት የተባባል ነው። ምንድን ነው አእምሮዬን ሀሳቤን የሚገዛ ቀንም የምነሳለት ማታ ደግሞ በህልም የሚመጣብኝ ነገር ድግግሞሹ ምንድን ነው? ያ ካልሆነ ደግሞ ራስን ማሰልጠን ይቻላል እና በትንሹ ደግሞ መጀመር ይቻላል። ያለንም በጥቂቱ ማካፈል። ያለኝ ይሄ የሌለው ሰው ማነው? እውቀት ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስሜትም ሊሆን ይችላል። አንዳንዴ ያዘኑ ሰዎች ጋር ሄደው ሀዘናቸውን ሀዘን ውጡ ለማለት ሳይሆን፣ አብሯቸው ለመቀመጥ አብሯቸው ለማዘን ያንን ያንም በማረግ በትንሹ እየተጀመረ የሚያደግ ነገር ነው እና ብዙ ጊዜ ያለንበት ውጥንቅጥ ራስን ለማሻሻልና ለማዳን የሚደረገው ሩጫ እያስረሳዋል እና ልበብ እያለ ግን ስንጠይቅ ወደዚህ መምጣታችን አይቀርም። መልካም። እርስዎ በጥልቀት ሄደው የገመገሙት የህይወትን ትርጓሜ መለስ ብሎ ማየቱ አይቀርምና አሁን ባለንበት ምናልባትም ለውጦች ልናደርግ በምንችልበት ሁኔታ ውስጥ ሆነን ያን ጥያቄ መጠየቃችን ለሁላችንም የሚረዳ ነው እና ዶክተር ሳሙኤል በርካታ ጉዳዮችን የዳሰሰ ውይይት ነው ያደረግነው። ውይይታችን ይቀጥላል። የነርቭ ወይም ኒውሮሎጂ ስነልቦና፣ እና የህክምና ስነልቦና የሚባለው ክሊኒካል ሳይኮሎጂ ባለሙያ እንዲሁም ደራሲ ለሰጡን ማብራሪያ ለጊዜው አመሰግናለሁ። ቃል እንደገባሁት ግን በሌላ ሙያውን በሚጠይቁ እንዲሁም ደግሞ የስነ ጽሁፍ ስራዎቻቸውን በሚመለከቱ ርዕሰ ጉዳዮች መልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ እግዜር ይስጥልኝ። እኔማ መሰግናለሁ። አሉላ፣ መልካም ጊዜ ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። ለተሳትፏችሁ የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም፣ የስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። አሁን የቀረን Hmm? <laughs> የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅት ታየንን በዚሁ ተሰናበትን። ሰላም